አዲሲቷ የጀርመን የሰብዓዊ መብቶች ኮሚሽነር የ48 ዓመቷ ቤርብል ኮፍለር የልማት ፖለቲካ ላይ የሚያተኩሩ እና ከጎርጎሮሳዊ 2013 ዓ ም ጀምሮ የምክር ቤት የዘርፉ ቃል አቀባይ ሆነው ሰርተዋል። የጀርመን የዜና አውታር እንደሚለው ኮፍለር ይህን ዝንባሌያቸውን አሁን በተሾሙበት መስሪያ ቤት ስራ ላይ ሊያውሉት ይችላሉ። ኮፍለርም ኃላፊነታቸውን እንደተቀበሉ እንዲህ ነበር ያሉት። እዚህ ብዙም የማይነገር በበርካታ የአፍሪካ ሀገራት ቁጥራቸው እጅግ የበዛ ሰዎች በስደተኛ መጠለያ ውስጥ እጅግ በጣም በአስቸጋሪ ሁኔታ ይኖራሉ። ትኩረታችንን ወደ እነዚህ ሰዎችና አካባቢዎች ማድረግና አኗኗራቸው እንዲሻሻልም አስተዋጽኦ ማድረግ እንደሚያስፈልግ አስባለሁ። እንዲያም ሆኖ እሳቸው የተኳቸው ክርስቶፍ ሽትሬሰር የተቃወሙትን የጀርመን ምክር ቤት ድምፅ የሚሰጥበትን ጠንካራውን የስደተኛ ሕግ አላጣጣሉም። የመንግስት ተጣማሪ ፓርቲዎች ከአንድ መግባቢያ ላይ ደርሰዋል። ሁለተኛው የስደተኞች ጉዳይ ሰነድ የሚባለው ጥገኝነት ጠያቂዎች ጉዳያቸው በቶሎ እንዲታይና ዝቅተኛ ከለላይ የሚሰጣቸው ጥገኝነት ጠያቂዎችም ቤተሰቦቻቸውን ወደ ጀርመን እንዳያስመጡ ያግዳል። ሶሻል ዴሞክራት ፓርቲ በበኩሉ ወጣት ጥገኝነት ጠያቂዎች ከወላጆቻቸው ጋርም ሆነ ከወንድም እህቶቻቸው ጋር ይህን እድል እንዲያገኙ ይጠይቃል። ኮፍለርም በግላቸው እንዲህ ላለው ደግነት ይሟገታሉ። ዋና ትኩረቴ የሰብአዊ መብት በትክክል እንዲከበር ነው። ይህም የሴቶችና የልጆችን መብቶች ጨምሮ በስራ ቦታ ሁሉም የሰው ልጅ መብቶች እንዲከበሩ ነው። በዚያም ላይ ለምሳሌ ከባርነት ነጻ የማውጣት ትግልን እንደ ማንኛውም የሰው ልጅ መብት ከተለያዩ አስቸጋሪ ነገሮች ሽሽትን ሁሉ ያካትታል። የሰብአዊ መብቶች ኮሚሽን ጽፈት ቤቱ በጀርመን የውጭ ጉዳይ ሚኒስቴር ውስጥ ነው የሚገኘው። ከዋና ተግባራቱ አንዱ የጀርመን የውጭ ጉዳይ ሚኒስቴር የሚያቀርባቸው ፖሊሲዎች ከሰብአዊ መብቶችና ሰብአዊ እርዳታዎች ጋር መጣጣማቸውን መመዘን ነው። በጀርመን ውስጥ የሚፈጸሙ የመብት ጥሰቶች ቢኖሩ ግን በዚህ ኮሚሽን ሳይሆን በህገ መንግስቱ መሰረት በፍርድ ቤት የሚታይ ነው የሚሆነው። ለዚህ እንደውም ፊርማ አሰባስቦ ለእንባ ጠባቂ የሚያቀርብ ኮሚቴም አለ። የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር አዲስቷን የሰብአዊ መብቶች ኮሚሽነር በተመለከተ እማኝነታቸውን እንዲሰጥተዋል ቤርብል ኮፍለርን የህይወት ታሪክ የተመለከተ፣ ቤርብል ኮፍለር ከህይወት ጋር የተፋለሙ ወይዘሮ መሆናቸውን፣ አስቸጋሪ ሁኔታዎችንም መውጣት የቻሉ እንደሆኑ ይረዳል። እናም በዚህ አይነት በርካታ ኃላፊነቶች ወደሚጠይቀው አዲስ የሥራ ኃላፊነት ለመምጣት በመወሰናቸው ተደስቻለሁ። ሩሲያኛና ስፓኒሽኛ ያጠኑት የቋንቋ ምሁር የጀርመን የትምህርት ልውውጥ ተቋም ውስጥ በቋንቋ መምህርትነትና የዩኒቨርሲቲ አስተማሪነትም ሰርተዋል። በሰብአዊ መብት ኮሚሽን ውስጥ የባለስልጣን ለውጥ የተደረገው ጀርመን የስደተኞች ቀውስና የሰብአዊነት ጉዳይ ችግር በገጠማት ወቅት ነው። በጀርመን የአምነስቲ ኢንተርናሽናል ዋና ጸሐፊ ስሊም ካሊሲካን የስደተኞችን ቁጥር ለመቀነስ በሚደረገው ሂደት የሰብአዊ መብቶች ጉዳይ ትኩረት እንዳያጣ ስጋታቸውን ገልጸዋል።